ከአዲስ አበባ ወደ ደሴ እንዲሁም ከአዲስ አበባ ወደ ጎጃምና ጎንደር መስመሮች የሚደረገው የህብስ ትራንስፖርት ስምሪት ካለፈው ሳምንት አጋማሽ አንስቶ መቋረጡን የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን አስታውቋል። የፌዴሬሽኑ ፕሬዚዳንት አቶ ብርሃኔ ዘሩ ትላንት ሰኞ ለአሜሪካ ድምጽ ሲናገሩ ለትራንስፖርት አገልግሎት መቋረጡ ምክንያት ወቅታዊ የጸጥታ ችግር ነው ብሏል። ኃላፊው አክለው እንዳስረዱት ከአዲስ አበባ ወደ ደሴ በሚወስደው መንገድ ስምሪቱ የተቋረጠው ከቅዳሜ ጀምሮ ሲሆን የጎጃምና የጎንደር መስመር ስምሪት በአንጻሩ ካለፈው ሳምንት ረቡዕ አንስቶ ነው ብለዋል። መንገድ በመዘጋቱ ለአንድ ሳምንት ያህል በመንገድ ላይ እንደቆሙ መሆናቸውን የገለጹት ያነጋገርናቸው የከባድ መኪና አሽከርካሪዎች ከምስራቅ ጎጃም ዞን ደጀን ከተማ አንስቶ ባሉት የተለያዩ ከተሞች በመቶዎች የሚቆጠሩ ተሽከርካሪዎች ጉዟቸው መስተጓጎሉ ተናግረዋል። በአማራ ክልል ከሚንቀሳቀሱ የፋኖ አደረጃጀቶች የአንዱ አመራር አባል በድርጅታቸው የተጠራ የመንገድ መዘጋጅ መኖሩን ዋሽንግተን ዲሲ ለሚገኙ የአሜሪካ ድምፅ ዘጋቢዎች አረጋግጠዋል። ከመንግስት በኩል አስተያየት ለማካተት ያደረግነው ጥረት ለጊዜው አልተሳካም። ዝርዝሩን አስቴር ምስጋናው እንደሚከተለው ታቀርበዋለች። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዚዳንት አቶ ብርሃኔ ይዘሩ ትላንት ሰኞ ለአሜሪካ ድምፅ ሲናገሩ ከአዲስ አበባ ወደ ደሴ እንዲሁም ከአዲስ አበባ ወደ ጎጃም እና ወደ ጎንደር የሚደረግ የኤፕስ ትራንስፖርት ስምሪት ካለፈው ሳምንት አጋማሽ ጀምሮ እንደተቋረጠ መሆኑን ገልጸዋል። ባለፈው ቅዳሜ ነሐሴ አስራ አንድ ቀን ሁለት ሺህ አስራ ስድስት ዓመተ ምሕረት አንስቶ ከአዲስ አበባ ወደ ደብረ ብርሃን እና ወደ ደሴ መስመር የትራንስፖርት ስምሪት እንዳልተደረገ የተናገሩት አቶ ብርሃኔ ይዘሩ በተመሳሳይም ካለፈው ሳምንት ረቡዕ ነሐሴ 8 ቀን 2016 ዓ ም ጀምሮ ወደ ጎጃምና ወደ ጎንደር መስመር ስምሪት ያለመኖሩን አመልክተዋል። የህዝብ መጓጓዣም ሆነ የጭነት ማመላለሻ ተሽከርካሪዎች ስምሪት የተቋረጠው በወቅታዊ የጸጥታ ችግር ምክንያት ነው ብለዋል አቶ ብርሃኔ። ለደህንነቱ ሲል ስሙ እንዳይጠቀስ የጠየቀን አንድ መንገደኛ ከደሴ ወደ አዲስ አበባ ለስራ ጉዳይ በመጓዝ ላይ እንደነበረ ገልጾ ሰንበቴ ላይ ሲደርሱ መንገዱ ተዘግቶ በማግኘታቸው የተሳፈሩበት አውቶብስ እንዲመለስ መደረጉን አመልክተዋል። ወደ አዲስ አበባ እየርቁ ነበር። ስታፕሬን በባስና ሰንበት የተመለሱ ምናምን ተብለን አሁን እየተመለሰ ነው። ባሱ ዝግ ነው። ይህ ደብረ ሲና ምናምን ዝግ ነው። መንገድ ከሸዋሮቢት በኋላ ማለት አይቻልም። ሲሉም ቆምና ሸዋሮቢት ምናምን ወደ ዛ የሚሄድ መኪና ብዙ ነው ያሉ። በተመሳሳይ የደህንነት ስጋት ስሙ እንዲጠቀስ ያልፈለገ የጭነት መኪና አሽከርካሪም ከአዲስ አበባ ደረቅ ጭነት ይዞ ወደ ጎንደር በመጓዝ ላይ እያለ መንገድ በመዘጋቱ ለሳምንት ያህል ደጀን ከተማ ላይ መቆሙን ዛሬ ለአሜሪካ ድምፅ ገልጿል። ምን ያህል መኪና ይሆናል ወደ ሶስት ወርፍ ቁመ ቁመና ወደ አዲስ አበባ የሚሄድ ባህር ዳር የሚሄድ ቁመ ቁመና የሚባለው፣ አንደኛ መከላከያ ኦፕሬሽንን ከፋንዶ ጋር እየሰራ መከላከያ የዘጋው ይባላል። አረ በአንዱ ነው ምንገብ የዘጋ ይባላል። በዚያም ሄደ በዚያም መጣ የሚጎዳ ሹፌር፣ የሚሰቃይ ሹፌር በአቶ እስክንድር ነጋ ይመራል ያሉት የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር እና ወታደራዊ አዛዥ መሆናቸውን የገለጹልን ኮሎኔል ፋንታው ሞሀባ አንዱ የትግል ስልት ነው ሲሉ የጠሩት የትራንስፖርት ስምሪት ክልከላ በድርጅታቸው የተጠራ እንደሆነ ዋሽንግተን ዲሲ ለሚገኙ የአሜሪካ ድምጽ ዘጋቢዎች ተናግረዋል። ጎጃም ባሉ ፋኖ ወንድሞቻችን የምንድር ትራንስፖርት ማንኛውም እንቅስቃሴ እንዳይኖር ክልከላ መመሪያ ወርዶ ነበር። ያንን እኛም እንደ አጠቃላይ እንደ አማራ እናድርገው ብለን የጎንደርም፣ የወሎም፣ የሸዋም ሻኖ የተደረገ ነው። በዚህም እንግዲህ ክልከላው አለ። በእርግጥ ለአርባ ስምንት ሰዓት ነው ክልከላውን ያደረግ ነው። እንደ አካባቢያችን ክልከላው ተግበራዊ ሆኗል። በአቶ ዘመነ ካሴ ይመራል ባሉት የአማራ ፋኖ በጎጃም የውጭ ጉዳይና የዲያስፖራ ጉዳዮች መምሪያ ኃላፊ መሆናቸውን ከዚህ ቀደም የተናገሩት አቶ ሲሜነ ሙላቱን መንገድ መዘጋቱን በተመለከተ ምላሽ ለማግኘት ጣቢያችን ያደረገው ጥረት ለጊዜው አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሐምሌ በወጣው ዓመታዊ ሪፖርት በአማራ ና በኦሮሚያ ክልሎች በተለያዩ ጊዜያት የሚከሰቱ ግጭቶች ወይም በትጥቅ ግጭት በሚሳተፉ ኃይሎች ሳቢያ ክልሎቹን ከሌሎች ክልሎች ጋራ በሚያዋስኑ አካባቢዎች ላይ ውጥረት፣ የእንቅስቃሴ ገደቦችና ተያያዥ ማህበራዊና ኢኮኖሚያዊ ጫናዎችን ማስከተላቸውን ጠቅሰዋል። በመንግስት የጸጥታ ኃይሎች እና በታጠቁ ቡድኖች መካከል በሚካሄደው የተኩስ ልውውጦች ሳቢያ የሚያጋጥሙና ለተከታታይ ቀናት የሚቆዩ የመንገድ መዘጋት ሁኔታዎች ማህበራዊና ኢኮኖሚያዊ ችግሮችን ማስከተላቸውን ቀጥለዋል ብሏል ሪፖርቱ። በተለይም በአማራ፣ በኦሮሚያ፣ በቤንሻንጉል ጉምዝና በጋምቤላ ክልሎች በሸቀጦች ዋጋ እንዲሁም በጤናና በትምህርት አገልግሎት ተደራሽነት ላይ ተጽዕኖ ማሳደራቸውንም ሪፖርቱ ጨምሮ አመልክቷል። ይህ በእንዲህ እንዳለ በአማራ ክልል አንዳንድ አካባቢዎች ግጭቶች ተባብሰው መቀጠላቸውን ያነጋገርናቸው ነዋሪዎች ገልጸዋል። ስማቸውም በይፋ ብንጠቅስ ችግር ሊገጥመኝ ይችላል በማለት ስማቸውን እንዳንገልጽ የጠየቁን በሰሜን ጎጃም ዞን በምራዊ ከተማ ነዋሪ መሆናቸውን የገለጹልን አስተያየት ሰጪ በመንግስትና በፋኖ ቡድን ታጣቂዎች መካከል ግጭቶች ተባብሰው መሰንበታቸውን

ጆው እየቀጠለ ነው ከባድ መንቀሳቀስ ና አይቻልም። በቃ አስቸጋሪ ነገር ሆነ ትራንስፖርት ምናምን እንዳለ ነገር ድ ሁሉ ነገር ተዘጋጋ ነገር ነው። በክልሉ ርዕሰ መዲና ባህር ዳር በተለይ ካለፈው አርብ ጀምሮ የተሽከርካሪም ሆነ የንግድ ተቋማት ዝግ ሆነው መቆየታቸውንና የሰኞ ረፋዱ ላይ ግን በከፊል ስራ መጀመራቸውን በተመሳሳይ ምክንያት ስማቸውን እንድንይዝ የጠየቁ ግለሰብ ነግረውናል። በዘንዘልማ በቀበሌው አካባቢ በድረገነት በሚባለው ቦታ ላይ እሱ ተኩስ ላይ ያመሸ ያለ ጀሮችን እየሰማ ማለት ነው። አሁን መንቀሳቀስ ጀምሯል። ደግሞ ፈጣሪ እስኪ እንደው መልካሙን ያሰማል። እና እንደና ነው ወሮችን የቆየ ያለ እየወረድኩ ነው። አልፎ አልፎ ባጃጆች ይሄዳሉ። ግን ብዙ በቃ እንዳ በስጋት ላይ ስለሆነ ጭር ያ ነው። እንኳን ከተማ ምን አይመስልም። በቃ እንዳ የአማራ ክልል የሰላምና ጸጥታ ቢሮ ከፍተኛ አመራሮች ሰሞኑን የክልሉ መንግስት በሚቆጣጠረው በአማራ ሚዲያ ኮርፖሬሽን ቀርበው በሰጡት መግለጫ የእንቅስቃሴ ገደብ በመጣል እና በከተሞች የተለያዩ ስፍራዎች ላይ ፍንዳታዎችን በማፈንዳት ሕዝብን የማሸበር ስራ የሚሰሩ በማለት የገለጿቸውን አካላት እንደማይታገሱ አሳስበዋል። ችግሩን ለመቆጣጠርም በክልሉም ሆነ በፌዴራል መንግስት ዘንድ በቂ ዝግጅት መደረጉንም አስታውቀዋል። ለአሜሪካ i